አንድ ከፍተኛ የስለላ ባለስልጣን ለቪኦኤ እንደገለጹት እስላማዊ መንግስት ነኝ የሚለውን ቡድን የሚደግፉ የሶማሊያ አማጽያን ቁጥራቸው እየተበራከተ ከመሄዱን በላይ እንደ የመን ከመሳሰሉት አገሮችም እርዳታ እያገኙ ናቸው። ከሀያ እስከ ሰላሳ በሚሆኑ ሰዎች የተመሰረተው ቡድን ዛሬ ከ አንድ መቶ እስከ አንድ መቶ ሀምሳ ተዋጊዎችን ማሰለፉን ባለስልጣናት ተናግረዋል። የቪኦኤ ሶማልኛ አገልግሎት ባልደረባ ሃሩን ማሩፍ ያጠናቀረውን ዘገባ አዲሱ አበባ ያቀርበዋል። አብዲ ሐሳን ሁሴን በዩናይትድ ስቴትስ የሚደገፈው የፑንትላንድ የስለላ መስሪያ ቤት የቀድሞ ዲሬክተር ናቸው። ራሱን እስላማዊ መንግሥት ብሎ የሚጠራው አይሲል ደጋፊ የሆነው የሶማሊያው አንጃ ቡድን የተቋቋመው ባለፈው ጥቅምት ወር መሆኑን የገለጡት እኒሁ ባለሥልጣን ከዚያን ጊዜ ወዲህ ግን የሥልጠና ማዕከላትን እንደ መሰረተ ተዋጊዎችንም መመልመል እንደ ቀጠለ አመልክተው፣ ወታደራዊ አቅርቦትም እያገኘ ነው ብለዋል። አብዲ ሁሴን በሌላ ባለሥልጣን እስከ ተተኩ ድረስ የፑንትላንድ የስለላ መስሪያ ቤትን እስካለፈው ዓመት መርተዋል። ዋና ተግባራቸው የነበረውም ማንኛውንም አማጽያን የሚጋርጡትን ዛቻና ስጋት እየተከታተሉ ጸረ ሽብር ዘመቻ ማቀድ እንደሆነም ይታወቃል። አይሲል ከሶማሊያው አጋር ቡድን ጋር በመገናኘት የመን ውስጥ በሚገኝ ሌላ አማጺ ቅርንጫፍ ቡድን በኩል የሚላክለትን ጦር መሳሪያ እንደሚረከብ ባለሥልጣኑ አመልክተዋል። እንደ ጠመንጃዎች፣ ልዩ ልዩ አልባሳት ማለትም ዩኒፎርሞችና ተዋጊ ወታደሮችን አሰልጣኞች ከየመን እንደሚላኩ የገለጡት ባለሥልጣን አሁን ደግሞ የገንዘብ እርዳታም እንደሚላክላቸው ተናግረዋል። ለገንዘብ እርዳታው ዋና መረጃም ቡድኑ የተለያዩ ተሽከርካሪዎችን የቀንድ ከብቶችንና አስፈላጊ አቅርቦቶችን እያገኘ መሆኑ ነው ብለዋል። ሁሴን በገለጣቸው የሶማሊያው አስተዳደር በቀድሞ የአልሻባብ ሃይማኖታዊ መሪ አብዱል ቃድር ሞምን እዝ ስር ያለውን የዚህም ቡድን እንቅስቃሴ አጣጥሎና አቃሎ ማየቱን የሚጠቁሙ ሪፖርቶች እንዳገኙ ጠቅሰው የሶማሊያ መንግስት ለቡድኑ ዛቻና ማስፈራሪያ ተገቢውን ትኩረት ባለመስጠቱም ነቅፈዋል። ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን ከአልሻባብ የበለጠ ስጋት እንደሚደቅን፣ ዳኤሽ ከአልሻባብ የበለጠ አደገኛ እንደሆነ፣ የበለጠ የገንዘብም ተጽዕኖ የመፍጠር አቅምም እንዳላቸው፣ ሶማሊያ ውስጥ ጥቃት ለመጀመር ማወጃቸውና ለዚሁም በአንዳንድ አነስተኛ ተቋማት ላይ ወረራ እያካሄዱ እንደሆነ አብዲ ሁሴን ተናግረዋል። ቡድኑ በአሁኑ ወቅት በፑንትላንድ አልባሪ ማውንተንስ ላይ ወታደሮችን የሚያሰለጥንበትና ትጥቅም የሚያቀርብበት የጦር ሰፈር እንዳለው የእስላማዊ መንግሥት ነኝ ባዩን አማጺ ቡድን ሰንደቅ ዓላማም እያውለበለበ እንደሆነ ሁሴን ገልጠዋል። የዚህም ቡድን እንቅስቃሴ በእንጭጩ መግጨት የሚቻልበት ወቅት እንደ ዋዛ ማለፉን የተናገሩት እኒሁ ባለሥልጣን ያኔ ገና ቁጥራቸው ከሃያ እስከ ሰላሳ በነበረበት ጊዜ ያኔ ገና ከአካባቢው የአየር ንብረት ጋር ሳይላመዱ ነበር ድራሻቸውን ማጥፋት ብለዋል። ዛሬማ ከአየሩም ሆነ ከአካባቢው ጋር ተላምደዋል። ሀብትና ንብረት አፍርተዋል። መግቢያና መውጫውንም አውቀውታል። እናም ዛሬ እነሱን ለማጥፋት በአልሻባብ ላይ ከጠፋው ሀብትና ጉልበት የበለጠ ይጠይቃል ሲሉም ተናግረዋል። የሶማሊያ መንግስትም ሆነ የአፍሪቃ ህብረት አልሻባብን ወይም አይስልን በወታደራዊ ኃይል ማሸነፍ እንደማይችሉ የገለጡት አብዲ ሁሴን መፍትሔው ቡድኑን በርዕዮተ ዓለም መጋፈጥ ብቻ እንደሆነም ጠቁመው ለውጊያ የሚመለምላቸው ወጣቶች በተሳሳተ ርዕዮተ ዓለም የተመረዙ በመሆናቸው ይህን ራሱንና ሕዝብን እየጐዳ ያለውን ትኩስ ኃይል ወደ ትክክለኛው መስመር ማምጣትም አስፈላጊ እንደሆነ ያሰምሩበታል። በስህተት የተሳሳተ አቅጣጫ እየተከተለ ላለው ወጣት ከዚህ ሽብርተኛ ቡድን የሚላቀቅበትን አጋጣሚ ልንፈጥርለት ይገባል ሲሉ የቀድሞው የፑንትላንድ የስለላ መሥሪያ ቤት ኃላፊ አብዲ ሁሴን ተናግረዋል። Mm-hmm.